በኢህአዴግ አደረጃጀት ከጠቅላላ ጉባኤው ቀጥሎ ከፍተኛ የመወሰን ስልጣን ያለው የሥራ አስፈጻሚ ኮሚቴ 2010 ዓ ም ከባተ ወዲህ በተደጋጋሚ ስብሰባ ተቀምጧል። መደበኛዎቹም ሆኑ አስቸኳዮቹ የኮሚቴው ስብሰባዎች በተለምዶ በሁለት ሶስት ቀናት የሚጠናቀቁ ናቸው። ረዘም ያለ ጊዜ ፈጅቶ ከተቋጨው የህወሓት ስብሰባ በኋላ የተጠራው የአሁኑ የኢህአዴግ ሥራ አስፈጻሚ ኮሚቴ ስብሰባ ግን ዛሬን ጨምሮ አስር ቀናትን ወስዷል። ከአራቱ የኢህአዴግ አባል ድርጅቶች የሚወከሉ 36 የሥራ አስፈጻሚ አባላት ይሳተፉበት የነበረው ስብሰባ ነባር የኢህአዴግ ታጋዮችን ጨምሮ ነው እየተካሄደ የሚገኘው። ከአምባሳደር ስዩም መስፍን እስከ አቶ አባይ ጻዬ፣ ከአቶ አባዱላ ገመዳ እስከ አቶ አዲሱ ለገሰ፣ ከአቶ ግርማ ብሩ እስከ አምባሳደር ኩማ ደመቅሳ ያሉ የቀድሞ የሥራ አስፈጻሚ ኮሚቴ አባላት በስብሰባው ላይ ታድመዋል። ስብሰባው በኢትዮጵያ ባለው ፖለቲካዊ ቀውስ ምክንያት ከፍተኛ ትኩረትን መሳቡን የተረዳ የሚመስለው ኢህአዴግ ሂደቱን የተመለከተ መግለጫ ትላንት ማምሻውን አውጥቷል። ኢህአዴግ ያወጀውን በጥልቀት የመታደስ ንቅናቄ እየገመገመ እንደሚገኝ የጠቀሰው መግለጫው፣ ተሐድሶ በሚፈለገው ደረጃ ጥልቀት ያልነበረው በመሆኑ ወደ አዘቅቱ መመለስ መጀመሩን ጠቅሷል። የኢህአዴግ ስራ አስፈጻሚ ኢትዮጵያ ፈጣን ኢኮኖሚያዊ እድገት በፈጠረው ተስፋና የተከመሩ ፖለቲካዊ ችግሮች በደቀኑት ስጋት መካከል አጣብቂኝ ውስጥ እንደገባች በትክክል ይገነዘባል በማለት መግለጫው ያትታል። በሀገሪቱ የተለያዩ አካባቢዎች እየተከሰቱ ያሉ ደም አፋሳሽ ግጭቶች በዋነኛነት የኢህአዴግ አመራር ያሳየው ድክመት የፈጠራቸው እንደሆኑ በሚገባ ይገነዘባል ሲልም አክሏል። ስብሰባው የሚያሳልፋቸው ውሳኔዎች ለችግሮቹ የማያዳግምና መሰረታዊ መፍትሄ የሚሰጡ ይሆናሉ በማለት ቃልም ይገባል። ዶይቸ ቨላ ያነጋገራቸው በብሪታንያ የኪል ዩኒቨርሲቲ የህግ መምህር አቶ አወል አሎ መግለጫው ከዚህ ቀደም ከነበሩት የተለየ አይደለም ይላሉ። መንግስት ራሱ የፖለቲካ ቀውስ ውስጥ እንዳለ በግልጽ ማመኑን የሚያነሱት አቶ አወል መግለጫው ሀገሪቷ ውስጥ እየሆነ ያለውንም ሆነ በፓርቲዎች ውስጥ ያለውን ሽኩቻ እውነተኛ በሆነ መልኩ ለህዝብ ያሳወቀ አይደለም ሲሉ ይተቻሉ። በመግለጫው የተጠቀሰው በቂ አይደለም የሚሉት አቶ አወል ህዝቡ ከዚያ የተሻለ ነገር መስማት ይፈልጋል ባይ ናቸው። ይሄ ቀውስ እዚህ በደረሰበት ሁኔታ ኖርማሊ ከዩ ፓርቲ ስራ አስፈጻሚ ኮሚቴ የምትጠብቀው መግለጫ የዛሬ አስራ አምስት አመት የዛሬ ሀያ አመት ወይም ደግሞ የዛሬ አራት አምስት አመት ሲያወጡት ከነበረው መግለጫ የሚለይ መሆን መቻል ነበረበት። ይሄ ግን በመሰረቱ ምንም ለየት ያለ ነገር አይደለም። ያለመተማመን አይነት ነገር አለ የሚል ትንሽ እንደው ፓርቲዎች ላይ ያተኮረ አዲስ የሚመስል ነገር አለ። ነገር ግን መሬት ላይ ያለውን ፖለቲካ ችግር ስታይ ሰው ማለቁን፣ በአጠቃላይ አገሪቱ ላይ የተደቀነውን አደጋ ስታይ ማንም ትንሽ አላፍነት የሚሰማው የፖለቲካ ፓርቲ ከዛ አለፍ ባለ መልኩ የራሱ የሚያስተዳድረውን ህዝብ ባከበረ መልኩ አገሪቷ ያለችበትን ሁኔታ ፓርቲውም እየተነጋገረበት ያለበትን ደረጃ በግልጽ ኦረስት በሆነ መልኩ ማስታወቅ መቻል ነበረበት። ይህ በጣም በጣም ኤክሰፕሽናል የሆነ ጊዜ ነው። ኤክሰፕሽናል የሆኑ ጊዜዎች ደግሞ ኤክሰፕሽናል የሆኑ ለየት ያሉ እርምጃዎች መንግስት መውሰድ ያለበት ጊዜ ነው። በግልጽም ከህዝቡ ጋር መነጋገር ያለበት ጊዜ ነው። እዚህ መግለጫ ላይ ያየነው ግን ምንም ከድሮ የማይለይ፣ ነገሮችን የመሸፋፈን እና በድሮ አይነት መልኩ የመቀጠል ፍላጎት ያለ ነው ይመስለዋል። ኢህአዲግንና የኢትዮጵያን ፖለቲካ በቅርበት የሚከታተሉት አቶ አብርሃ ሀይለዝጊም የገዢው ፓርቲ መግለጫ የተሸፋፈነ ነው በሚለው ይስማማሉ። መግለጫው ዝርዝር የሌለው አመላካች፣ እና አዲስ ነገር የሌለው ነው ሲሉ ይተቹታል። ላለፉት ሁለት ዓመታት በኢትዮጵያ የተፈጠሩትን ችግሮች መንስኤና ተጠያቂዎቹን በግልጽ የሚያሳውቅ መግለጫ ጠብቀው እንደነበርም ለዶይቸ ቬለ ገልጸዋል። ችግሩ መነሻው ዋናው የሕዝብ ችግር እንዳለው ነው ግን በዋናነት እያባባሰው ያለው እዛ ውስጣቸው ያለው የስልጣን ሽኩቻ ነው ብዬ ስለማምን እዛ ያለው ችግር አፈጥጠው ዲቴይል አውጥተው ማን ምን ችግር አለው ብለው አውጥተው በዝርዝር ለህዝቡ ግልጽ እንዲያደርጉት ነው የምንጠብቀው። እኔ ዝም ብሎ እንደተለመደ ጥልቅ ተሃድሶ አደረግን፣ ግምገማ አደረግን፣ ከውስጣችን ችግር ነበረ በሚል ተሸፍኖ የሚሄድ ሳይሆን ምክንያቱ የሰው ህይወት ነው እያለፍ ያለው አሁን ግጭት ነው እየተነሳ ያለው ደም ነው እየፈሰሰ ያለው የንጹሐን ደም ምንም የሌሉበት ሰው ደም እየፈሰሰ ባለበት አገር ዝም ብለው ገምግሞ ችግር ነበረብን ብሎ ማምጣት እኔ አልጠብቅም የምንጠብቀው እኔ በዝርዝር ማለት ከዚህ በፊት ምናልባት ሙስና ምናምን ምናምን ነው የኢኮኖሚ ችግር ልማት እንዳይመጣ መደናቀፍ ምናምን ነው የአመራሩ ችግር የነበረው። ስለዚህ ይሄ እንደ ህዝብ ቅሬታ ቢኖረንም ግን ተሸፋፍኖ እያለፈ ነበር። አሁን በግል ፈጥቶ መጥቷል። አሁን ማለት ሰው እየሞተ ነው ያለው፣ ግጭት መጥቷል። ስለዚህ ለግጭቱ ማን ነው ተጠያቂ? ተጠያቂ መያዝ። ግምገማ ከመጣ እኔ ይሄ ግምገማ አለው ቀልድ ነው። የኢህአዴግ ስራ አስፈጻሚ ኮሚቴ የሚያካሄደው ስብሰባ በቅርቡ እንደሚጠናቀቅ በመግለጫው ተጠቁሟል። በስብሰባው ማብቂያም ኮሚቴው ህዝቡ ላነሳው ጥያቄ የተሟላ መልስ ለመስጠትና የፌዴራል ስርዓቱን በአስተማማኝ ሁኔታ ለመጠበቅ የመፍትሄ አቅጣጫዎችና አስፈላጊ እርምጃዎችም እንደሚወስድ አመልክቷል።